የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19ና በ22 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ኢትዮጵያውያን በሚኖሩባቸው የተለያዩ የዩናይትድ ስቴትስ ከተሞች፣ ካናዳና አውሮፓንም ይጨምራል። በተለያዩ ጊዜያት በኪነ ጥበብ ሰዎቻችን የሚቀርቡ የሙዚቃ ድግሶች አይነተኛ መለያቸው ይመስላል። ብዙ ሺህ ኪሎ ሜትሮች ከአገሩ ቢርቅም ቀልቡን ከቀየው ሳረቅ የሚሸነፍለትን ባህልና ወግ በልቡ ይዞ በሚዞረው ወገናቸው የመናፈቅ የመወደዳቸውን ያህል የሚናፈቁ ትዕይንቶቻቸው ግን ዘውትር ዘግይተው ብዙ አስደግድገውና አበሳይተው ለእይታ የሚቀሩበት ጉዳይ ዛሬም ከታዳሚው ሕዝብ የታረቀ አይመስልም። በቅርቡ በሲያትል ዋሽንግተን በተካሄደው ሰላሳ አራተኛው የሰሜን አሜሪካው የኢትዮጵያውያን ዓመታዊ ክብረ በዓል የገጠመውም የዚሁ የሰነበተ አጉል ድርጊት ፍሬ ይመስላል። ኩለሬት አካባቢ ሆቴል ሄጄ ጃኪ ሆሴን አብነት አጎናፍር እና የዛዮን ባንድን ሙዚቀኞች እዣቸው መጥቻለሁ። ዛዮን ባንድን ይዘዋል። የደሚድና የዛዮን ባንድ አባላት ውጭ የነበሩ በሁለት መኪና አንድ ላይ ነው ተጓዝ ነው። በታዳሚው ላይ ከደረሰው ሰዓታት የዘለቀ እንግልት በተጨማሪ ያልተለመደ ትርምስ በታየበት ትዕይንት ጉዳይ ትችቱ ከተሰነዘረባቸው ወገኖች የመድረኩ አሰናጅና ከሙዚቃ ባንዶቹም በአንዱ የተወከለ ሙዚቀኛ ናቸው። በየትራ የሰማችኋቸው ጠበቅ ያለ ክርክር። እናም ለደረሰው ጉዳት ከፌዴሬሽኑ በተጨማሪ ኃላፊነት የሚወስድ ወገን ካለ እንሰማለን። ሀሳቡ እኮ ኑሮህ ኢትዮጵያ ውስጥ የት ሄደህ ምታቀርበው ሁሉ ግራ ይገባል። ጋዜጣ ላይ አትጽፎም። ያሉት ጋዜጦች አንድና ሁለቱ ነዋል። ወደ ሬዲዮ አትሄድም እነሱም ስጋውን በልቶ በልቶ ነው። ከዛ በኋላ ጉዳይ ሊ የውቀት ማዕከላት መድረኮች እያዘጋጁ አይደለም ያለ ትንሽ መጽሐፍት ነው። እሱም ደግሞ ውድ ነው። እኛ ጋር አንዳንድ ጊዜ ቢራ ብታምርት ይቀላል፣ እኛ ጋር መጽሐፍ ከምታምር። የአገር ጉዳይ የተሰኘው ቅንብራችን እንግዳ ቢሮችን ጎራ ያለው ከጥቂት ሳምንታት በፊት ነው። በያ ሰሞን ታዲያ በፌስቡክ የቀጥታ ስርጭታችንን ካያችሁት እንግዳችን ጋር የነበረንን ወግ፣ የራዲዮውን ግን በተለያዩ ወቅታዊ ዝግጅቶች ሳቢያ አዘግይተኑ ነበርና ዛሬ ይሰማል። እንግዳችን ሙሐዘ ጥበባት ዲያቆን ዳንኤል ክብረት አሁን ዛሬ አብሮን ያመሻል። ሌላም የድንገት እንግዳ አለን። ታዋቂ ድምፃዊ የንጉሴ አክሊሉ መስኮት አዲስ በታሪክ ማስታወሻው አንድ የስፖርት ሰውና ራቅ ወዳለ ጊዜ በሐሳብ ይወስደናል። ጊዜያችን እንደፈቀደ የሚቀርቡ ሌሎች ቅንብሮችም አሉን። አድማጮቻችን ጤና ስጥልን እንደምናመሻችሁ። ክብራትና ክብራት አድማጮቻችን ከዛሬ እሁድ ነሐሴ 7 2009 የራዲዮ መጽሔት ልዩ ልዩ ቅንብሮቻችን ጋር የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደነን ንጉሶ ታምሬ በምሽቱ አየር የሚናኙትን የእሁድ ድምፆች አዋድድልናል። እንደምናመሽታችኋል ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የብሔራዊ ጸጥታ አማካሪ ሲናገሩ በሻርሎትቪል ቨርጂኒያ ነጭ አክራሪዎች የጠሩትና ደም ያፋሰሰው ሰልፍ ለሽብርተኝነት የሚሰጠውን መመዘኛ ያሟላል ብለዋል። ኤች አር ማክማስተር ከኤቢሲ ኒውስ ቴሌቪዥን ጋር ባደረጉት ቃለ ምልልስ ትላንት ሰልፉን ተቃውሞ በወጡ ሌሎች ሰዎች ላይ በመኪና ጥቃት መድረሱ ከዚህ ጥላቻ ጋር በተያያዘ የተፈጸመ የወንጀል ተግባር ነው ብለዋል። በጥቃቱ አንዲት የ32 ዓመት ሴት ሞታለች፣ ሌሎች 19 ጉዳት ደርሶባቸዋል። ሁከቱን ካየር ይከታተሉ የነበሩ ሁለት የቨርጂኒያ ፖሊስ ሄሊኮፕተር አብራሪዎችም መሞታቸው ተዘግቧል። በሌላ ከዚሁ ጋር በተያያዘ ዜና ፕሬዝደንት ዶናልድ ትራምፕ ትላንት ቀኙን አንድ እናደርግ ሲሉ የአሜሪካ ነጭ ብሔርተኞች የጠሩትና ደም ያፋሰሰውን ሰልፍ ባለማውገዛቸው በመላው የዩናይትድ ስቴትስ ፖለቲከኞች ዘንድ ክፉኛ እየተተቹ ነው። አብዛኛውን ጊዜ የሽብር ጥቃቶች ሲፈጸሙ ፈጥነው አስተያየት በመስጠት የሚታወቁት ትራምፕ የትላንቱን የነጭ ጽንፈኛ ቡድኖች ሰልፍ በአጠቃላይ ቢያወግዙም የትላንቱን ሰልፍ ያደራጁትን አብዛኞቹ የእርሳቸው ፖለቲካ ደጋፊዎች የሆኑትን አክራሪዎች ግን አላወገዙም። ነጭ ብሔርተኞቹ በሰልፉ ላይ ጥቁሮችን፣ አይሁዶችንና ሴቶችን በግልጽ እንደሚጠሉ የሚያሳዩ ሰሌዳዎችን ይዘዋል፣ መፈክሮችንም አሰምተዋል። በዩናይትድ ስቴትስ የቀኝ አክራሪዎች መሪ ሪቻርድ ስፔንሰር በናዚ የሰላምታ አሰጣት ስርዓት ሄይል ትራምፕ እያሉ ይጮሁ የነበሩትን በመቶች የተቆጠሩ ሰልፈኞች መርቷል። አድማጮች፣ ዜና በቀጥታ የሚተላልፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። በትንሹ አንድ ሺህ የሚሆኑ ደጋፊዎች በወቅቱ ፕሬዚደንት ኡሁሩ ኬንያታ የተሸነፉትን የተቃዋሚዎች መሪ ራይላ ኦዲንጋን አስተያየት ለመስማት ዛሬ በናይሮቢ ኪቤራ እየተባለ በሚጠራው መንደር ተሰብስበው ነበር። በዚሁ ስብሰባ ላይ ኦዲንጋና የናሳ ጥምረት ፓርቲ አባላት የተናገሩት ያሸነፉት ምርጫ የተሰረቀባቸው መሆኑን ነው። ይህንኑ አቋማቸውንም ለደጋፊዎቻቸው በድጋሚ አረጋግጠዋል። ኦዲንጋ በተለይ ወደዚህ ስፍራ የመጣ ነው ትላንትናና ከትላንት በስቲያ የተፈጸሙ ሁኔታዎች በጣም ያሳዘኑን መሆኑን ለመግለጽ ነው። የተጎናጸፍነውን ድል ሲሰርቁ ይፈልጋሉ። እንደገና ይብስ ብለው ህዝባችንን ለመግደል ይመጣሉ። ይህ በእንግሊዝኛ ኢምፒዩኒቲ ማለትም በሰሩት ወንጀል አለመጠየቅ ነው ብለዋል። የኬንያው ፕሬዝደንት ቃል አቀባይ ማኗ ኢሲፒሱ ግን በተቃዋሚዎች የቀረበውን ክስ ውድቅ ያደርጋሉ። ፕሬዚደንቱ በማያሻማ ሁኔታ በምርጫው አሸንፈዋል። ይህንንም የዓለም አቀፍና አገር ውስጥ ታዛቢዎች አረጋግጠዋል ሲሉ አስገንዝበዋል። የኬንያ ብሔራዊ ሰብአዊ መብቶች ኮሚሽን ትላንት ባወጣው መግለጫ ከምርጫው በኋላ በተፈጠሩ ግጭቶች 24 ሰዎች ሕይወታቸውን አጥተዋል ብሏል። ለዚህ ምክንያቱም ፖሊስ የተቃዋሚው ፓርቲ ጠንካራ ይዞታዎች ባሉባቸው እንደ አንዳንድ የናይሮቢ ከተማ አካባቢዎችና ምዕራብ ኬንያ በሚገኙ እንደ ኪሱሙ፣ ሆማቤ፣ ሚጎሪና ሲያያ ጥይት በመጠቀሙ ነው ሲል የሰብአዊ መብቶች ኮሚሽኑ በመግለጫው አብራርቷል። ላለፉት በርካታ ዓመታት በሽሽት ላይ የነበረው አንድ ከፍተኛ የሶማሊያ ነውጠኛ ቡድን አባል ከድቶ ዛሬ ጠዋት እጁን ለመንግሥት መስጠቱን የሀገሪቱ የደህንነት ባለሥልጣናት ለአሜሪካ ድምፅ ተናግረዋል። አቡ ማንሱር በመባል የሚታወቀው ሙክታር ሮቦ አሊ ለመንግስቱ ተወካዮች እጁን የሰጠው ተደብቆ በነበረበት አባል በተባለ መንደር ውስጥ ነው። ከዚያም ወደ አካባቢው ትልቅ ከተማ ወደ ሁዱር ተወስዷል ተብሏል። ሙክታር ሮቦ አሊ የአልሻባብ ቃል አቀባይ፣ የመከላከያ ሹም እና የቡድኑ ምክትል መሪ እንደነበር ተዘርዝሯል። በመጨረሻም በኢትዮጵያ የቱሪዝም እንቅስቃሴን መጠንሰስና መጎልበት ግንባር ቀደም ሚናውን የተጫወቱት የአቶ ሀብተ ሥላሴ ታፈሰ የቀብር ሥነ ሥርዓት ዛሬ ተፈጽሟል። የአስራ ሦስት ወር ጸጋ በሚለው መለያ መፈክር ኢትዮጵያን ማስተዋወቃቸው በዘርፉ በአጠቃላይም ዘመን ተሻጋሪ አስተዋጽኦ ማድረጋቸው ተገልጿል። እስክንድር ፍሬው ተከታዩ ዘገባ ልኳል። ምንም ከሌለበት ተነስተው በኢትዮጵያ የቱሪዝም እንቅስቃሴ መኖሩን አሳዩ። አንድ ብለው ጀምረው ዘርፉ እንዲስፋፋ እንዲጎለብት አደረጉ! የኢትዮጵያ የቱሪዝም አባት የሚል ስያሜ የተሰጣቸው ሀብተ ስላሴ ታፈሰ ሰሞኑን ከዚህ ዓለም በሞት የተለዩት የኚህ ስመጥር ኢትዮጵያዊ የቀብር ስነ ስርዓት ነው ዛሬ በመንበረ ጸባወት ቅድስት ስላሴ ካቴድራል የተፈጸመው። በቀብር ስነ ስርዓቱ ላይ የተገኙ ተናጋሪዎች፣ ለአሜሪካ ድምፅ አስተያየት የሰጡ ሌሎች ይህንኑ አስተዋጽኦ አንጸባርቀዋል። የባህልና ቱሪዝም ሚኒስትር ዶክተር ሂሩት ወልደማርያም ከተናጋሪዎቹ አንዷ ነበሩ። አቶ ሀብተ ስላሴ ታፈሰ የነበራቸው ሀገር ፍቅር ስሜትና በተግባር የተገለጠ ውጤት ከሁሉም በላይ ደግሞ ለቱሪዝም ኢንዱስትሪው ጅማሮና እድገት ያበረከቱት አስተዋጽኦ በቀጣይ ትውልድ ሁሉ ሲታወስ የሚኖር ህያው ምስክር ነው። ባደረባቸው ህመም በሕክምና ሲረዱ የቆዩት አቶ ሀብተ ስላሴ ታፈሰ በዘጠና ዓመታቸው ከዚህ ዓለም በሞት የተለዩት ባለፈው ረቡዕ ነሐሴ 3 ቀን 2009 ዓ ምት ነው። ሰፋ ያለውን ዘገባ በነገው ዕለት እመለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አድማጮች የምሽቱ ዜና በዚሁ ይጠቃለላል። ወደ ምንም የሚያደርሰው መንገድ ቸኳይ የሚመስለው ፈጣን የሚመስለው በውልውል መኪና በፋሽን መጫሚያ ወይም በባዶ እግሩ ሽውልም የሚለው ይሄ ሁሉ ምሁር፣ ይሄ ሁሉ ማየም መንገዱን የሞላው ከታችም ከላይም ሲመላለስ እንጂ ሲደርስ አይታይም። ምጥን ግጥም ላፍም ምጥም ለሳምንቱ ምርጥ ግጥምነት በበቃችው ወደ ምንም የሚያደርሰው መንገድ በተሰኘችው የዕውቁ ገጣሚ በእውቀቱ ስዩም ግጥም ፕሮግራማችንን ጀምረናል። ዕለቱ እሁድ፣ ፕሮግራሙ ራዲዮ መጽሔት፣ መጽሔት በራዲዮ ነው። የአየር ሞገድ ገጾች ሊገለጡ ንባቡን በጆሮ ልናሰማ እንደ ማለት። አሁን ደግሞ የመክፈቻውን ስልት እናስከትል። ሌቱን ሳይቀኑን ሳይከላይ እስኪያጉረመርም ሰማይ ከሰማይ አይን አይዘጋ ከተውመች ቅልፋ ለሰኔ በሰኔ እንቅልፌ ለዋይን ሰኔ ላይ ሲያስገመቅ የሚገር ይሰማይ እንግዲህ ሞፈሬን ከበሮቼ ላጥመድ በማለዳው ተነስቼ तू से कनों से खदाईस का पूरा मरम समय आई नई सदा कचो मैं चुकल फल साली अंक जी समाय

ታዋቂው ድምፃዊ ጎሳዬ ተስፋዬ ነው። አድማጮች፣ ሰኔ የተሰኘውን ዜማውን ያቀነቀነልን ጎሳዬን እናመሰግናለን። አሁን የአገር ጉዳይ ይቅደም። ከቶስ እስከ አገር ጉዳይ ምን ሊቀድም ታዲያ? የፕሮግራሙ መጠሪያ ነው የአገር ጉዳይ አሁን የአገር ጉዳይ ቀደም ብለን ካስተዋወቅ ናቸው ወዲሁም በቀደመው ፕሮግራማችን አድማጮች ምናውቀር ካሉን አነጋጋሪ የኢትዮጵያ ጉዳዮች ላይ የሚያተኩር ተሰሚነት ያላቸው እንግዶች የምንጋብዝበት ፕሮግራም ነው። ከዚህ ቀደምም እኝ እንግዳችን የኔ ነገር እንግዳችን አንተ ቀርቦነ ትል ትችላለች። ችግር የለም። አንተ ልጁንም ህጻንም አንቱ ነው የምትለው በቃለስ ግን አንተ ብያለሁ አዲሱ መዋዘ ጥበባት ዲያቆን ዳንኤል ክብረት ነው የሚቀለው እንዲሁም ከማዕረጉም ስሙ ብቻ ቢጠራ ነው። ዳንኤል ክብረት ብቻ ትህትና ማለት ነው። እሺ፣ በያሰሞን በፌስቡክ በቀጥታ ስርጭት ባቀረብንበት ጊዜ እዚህ ሀገር ሲመጣ ኢትዮጵያ ሽልማት አግኝቶ ነበርና ስለዛ ምጥን ዝግጅት በራዲዮ መጽሔት አሰምተናል። ከእሱ አለፍ ብለን በቀጥታ ወደ ዝርዝር ውይይት ነው የምንገባው። እንግዲህ እንግዳችን ቢሮአችን ጎራ ካለ ሰነባብቷል። ዛሬ ቀሪውን እናሰማለን። ዲያቆን ዳንኤል ወደ ጽሁፎችህን ንግባ እስኪ። በበርካታ ርዕሰ ጉዳዮች ላይ ተጽፋለህ። በእምነት፣ በማህበራዊ ጉዳይ፣ በባህል፣ በፖለቲካ ትርምሱ በነበረ ሰዓትን በፕሮግራማችን ቀርበህ መንገድ የሚያሳዩ ሰዎች በጭንቀት፣ በውጥረቶች ሳሉ አሻግረው ማየት የሚችሉባቸው ሀሳቦችን ከሚፈነጥቁ ሰዎች አንድ ሆነ ቀርበህ የበኩልን ሀሳብ ሰጥተሃል። ይሄ የሚያበረታታውን አርያ የሚሆነውን አዲሱ የሰራውን የሚቀጥለው የሚረክበውን የምታደረጉትን ያህል በሚዛን መተቸትም ማህበራዊ ትችትም አግባብ ነው እና ደፍረህ የምትጽፍበት ነገር ይታያል። ይሄ በቀጥታ መናገር በቀጥታ የሚያምኑትን ለበጎ ዓላማ ማድረግ ከየት መጣ? እንዴት ስተቻለ? ምንስ አስከተለብን? ከመንፈስ ሆነ ከዓለማዊ ሰዎች ይሄ መጣ ብዬን የማምነው ያደጉበት አስተዳደግ ነው። አሁን አሁን ብዙ ስለማይነገር ነው እንጂ በቤተ ክህነት ውስጥ የነበሩ ሊቃውንት እንደዚህ ነው የነበሩት። ሚዛናዊ ሆነው በእውቀት ላይ ተመስርተው ግን ያደሉ ለገጽ እንደሚባለው ለማንም ሳያደሉ እውነቱን ነው የሚናገሩት የነበረው። ቅኔዎቻቸው ይህን ነው የሚነግሩን፣ ሌሎችም ጉዳዮች ይህን ነው የሚነግሩን እና እኔ የነዛን ሰዎች መስመር መከተል አለብን ብዬ በራሴ አምናለሁ። በቃ እውነቱን ይዞ ግን ደግሞ እናቶቻችን የሚያደርጉት ነገር አለ አንድ ሰው ወፍ በሽታ የያዘው ሲባል፣ አሁን በሀገራችን ወፏን ሲበላ ነው የሚድነው ይባላል። በባህሉ ግን ወፏን ዝም ብሎ ወፍ ናት ተብሎ አይሰጠውም። እንደ ዶሮ ተሰርቶ በጣም በልዩ ሁኔታ ተዘጋጅቶ እሱን በልቶ የበላሁ ከወፍ ነው ሲባል ሲደነግጥ ያኔ ነው የሚድነው ይባላል። ከዚህ አንድ ነገር ይዘቱ ብቻ ሳይሆን አቀራረቡ ወሳኝ ነው። ሰውየውን አስደንግጦ ብቻ ሳይሆን እንዲሰማህ መጀመሪያ አድርገህ ከዛ ሰምቶ ብቻም ሰው አንድ ጉዳይ የሰማና ወፍጮ ቤት የሄደ ሰው እንደ ቀድሞ አይሆንም ይባላል። አንድ ሰው ሰምቶ መቶ መቶ ሀሳብን ላይቀበለው ል ትንሽ ትንሽ ቢሆን ሰው ነው። ወፍጮ ቤት የሄደም ሰው እህል ባያስፈጭም ደርሶስ ከመጠን ትንሽ ዱቄት ይነቅረዋል። አልነካኝም ማለት አይችልም። የመጠን ጉዳይ ነው። ስለዚ የሆነ ሀሳብ ማቅረብ ያስፈልጋል፣ ግን እንዲሰማው አድርጎ ማቅረብ ያስፈልጋል በሚለው ነው ትልቁ ነገር በዛ መልኩ ብዙዎቹን ምን አይነት ነው ህዝቡ የሚፈልገው? ለምሳሌ ህዝቡ ብዙ ተረቶች፣ ብዙ አባባሎች፣ ብዙ ባህሎች አሉ። ስለዚህ እሱ መጠቀም መቻል አለብን። ያ ከሆነ ተራው ሰው ሊረዳው ይችላል። እኔ ስንጽፍ፣ ተራው በጣም ምንም ያልተማረው ሰው ልጁ ሲያነብለት እንዲገባው መሆን አለበት። ቀላል እሱ ነው ትልቁ የእኔ ዓላማ እና ብዙ ሰዎች የሚሉኛል፣ ልጄ እኮ ታነብልኛለች፣ ጥታት ትነግረኛለች፣ ይችላሉ። ስለዚህ እሱ ነው አንዱ ትልቁ ፍላጎት። አዲሱ አንድ ምን መሰለ አሁን ክብረት ሲባል በሁለት መልክ ነው የምትታየው። ወደር ክምጠላ ማህበረ ቅዱሳን መስራች ከነበሩት አንዱ በመሆነ በዛ አካባቢ የነበሩ አባቶች ላይ ያላችሁ ስሜት በማህበሩ እነሱ ኩንዲ ናቸው አክብሮት የላቸው የመሳሰለ፣ በአንድ በኩል ደግሞ አሁን በምታቀርበው ቅድም ሚዛናዊ በሆነ ጽሁፍ ደግሞ የሚያደንቁና የሚያከብረዋሉ። እስቲ በዚህ ውስጥ የገጠመህን ፈተና ነገር ለምን ዳንኤል ክብረት ሲባል ግማሹ የሚያንገሸግሸው ሰው አለ፣ ግማሹ ደግሞ በጣም ደስ ብሎ አሁን እዚህ ጋ ቢሮ ስናስተዋወቀው ብዙዎቹ አወቁ፣ አደነቁ። እሱ እሱ ቤተክርስቲያን ነው የሚያልከው። እኔ አላም እንግዲህ ነው ጊዜ የሚባል ግበሎቹ ይሄዳሉ፣ ሹቹ ይጮሃሉ። ነው አንተ አላማህን ሁልጊዜ ሰዎችን ለማበሳጨት ለማጋደድ ብለህ አትስራ፣ ግን የሚያበሳጨቸው ሰው አይኖሩም ማለት ግን አይደለም። በሀገራችን እኮ በርበሬ ሲዘጋጅ ሽንኩርት ይጨቀጨቃል፣ ይወቀጣል ሽንኩርትቱ የሚወቅቱት ለበርበሬው ብለው ነው። ግን ሽንኩርቱ የሚያስነጥሰው ሰው ደግሞ ይኖራል። በዛ ሴላ ግን እንዲያስነጥሰው ብለው አይደለም እነሱ ያን ሁሉ የሚለፉት፣ ግን ያንን ስለማይችል ሰውየ ያስነጥሰዋል። እና እንደዛም የሆነብህ ጊዜ ያጋጠማል። ተከስሻካለሁ ቤተክነቱ፣ ከሰኝ ሁለት ሶስት ጊዜ ራሳቸው ፓትርያርኩ፣ ቅርቡ በማህበራዊ ሚዲያ በጻፍኩት ከዛ ደግሞ ከሱ ወጥቶ በጋዜጣ ላይ በታተመ የሚል ጽሑፍ ቀጥታኔን ሳይከሱ ጋዜጣ ተከሶ በፍትሐ ብሔር የመቶ ሺህ ብር በወንጀል ደግሞ ቶሶ ረጅም ጊዜ ፈጅቷል። እንደ መጨረሻ ፍርድ ቤቱ ይህ ስም አጥፋት አይደለም ብሎ ለጋዜጠኛውም ካሳ እንዲከፍሉ ነው። ግን ከሳሹ ራሳቸው ፓቴር እኮ ናቸው። ምንድን ነበረ ጉዳዩ? ምንድነው? ወጣቶች ተሰብስበው ኤግዚቢሽን ማዕከል አንድ ኤግዚቢሽን ወይ ማውደሪያ አዘጋጁ። ነገ ሊከፈት፣ ዛሬ ተዘጋ። እንግዲህ እኔ ሽማግሌዎች የሚሰሩት ብዙም እንትን አይለኝ፣ ግን ወጣት ሲሰራው አገሩን ሲወድ እምነቱን ሲወድ ታሪኩን ሲወድ ማበረታታት ነው ያለው። እዚህ ሀገር እኮ ቢሆኑ እነዛ ወጣቶች መንግስት በጀት ሰጥቶ አዳራሽ ፈቅዶ ብዙ ነገር የሚያደርግላቸው ነው። ምክንያቱም ዛሬ ከአደንዛዥ እፅ ከሱስ ከምን ከአሸባሪነት ወጣቱን ለማውጣት ስንት ነው መንግስት እየለፋ ያለው። በየሀገሩ ያለ መንግስት ከዚህ ወጥቶ ወደ ባህሉ የሄድለት ወጣት ካገኘ ይደግፋል። ስለዚህ ያ ወጣት ነገ ተመልሶ ጫት ውስጥ ብናገኘው ወይም የአሸባሪዎች እጅ ውስጥ ብናገኘው እኮ ለሀገሪቱ ትልቅ አደጋ ነው። ከዚህ ወጥቶ ያለማንም ድጋፍ ራሱ ገንዘብ ወጥቶ ሲመጣ ደግሞ እንዴት ነው የሚዘጋው የሚል ነው የእኔ ትልቁ ነገር። ምክንያቱም ሌሎች ስራዎች ሲሰሩ ዝም ተብሏል። አደጋዎች ሲደርሱ በየቦታው እንደ ቤተ ክህነት ታላቅ አባት መስራት የነበረባቸው አልተሰራም። እዚህ ላይ ግን ይሄ ለምን ሆነ የሚል ትችት ነበረ። ብዙ አነጋግሯል እሱ ትችት የተለያዩ አካላትም ሁሉ በዛ ወገን ሆነው ከዘረኝነት ጋር ለማየት የሞከሩ ሰዎች አሉ። ከብዙ ጋር ለማየት የሞከሩ ሰዎች አሉ። እሱ ቁም ነገሩ አይደለም። ቁም ነገሩ ያ ነገር ትክክል ነው ስህተት ነው የሚለው ነው። ስለዚህ መጨረሻ ላይ ወደ ፍርድ ቤት ተሄደ። ፍርድ ቤቱም አይቶ የመጨረሻውን ውሳኔ ወሰነ። ከዛም በላይ ደግሞ የሚያስፈራሩም ሰዎች አሉ። እንደዚህ ለምን ትላላችሁ? እንደዚህ ማለት የለብህም። እንደዚህ መሆን የለብህም። እንደዚህ የምትሆን ከሆነ ማገልገል የለብህም። አሁን አዲስ አበባ ከተማ ውስጥ ባሉ አድባራት ሂዶ ለማስተማር ከባዱ ነው። አለቆቹ ይፈራሉ። ታስወቅሱናላችሁ እንደዚህ እንደ ባትሉ ይላሉ። ደግሞ እውነቱን እያየህ ዜሮ ሆነቱ ማለት ደግሞ እንዴት ትችላለህ? ይሄን ለመቻል ሌላ ችሎታ ያስፈልጋል። ራሱ ዛሬ ጀምር። ነገር ግን ሙሉን የማንዘልቀው አንድ ጥያቄ ለወርወር ስለ ሀሳብ ነው። ሀሳብ በነፃነት እንዲፈልቅ ወጣቶች የሚበዙበት አገር ላይ ነው ያለ ነው። ዓለምም ያን ገዝታ እየጠላበሰች ነው ያለችው እና የሚቀጥሉት ሁኔታዎች የሚመጡት ከቴክኖሎጂ ባሻገር እንኳን ብንመለከት ሀሳብ ነው የምንሻቸው። ሀሳብ በነፃነት ሊወጣ ሊፈልቅ የሚበረታታበት አገር መሆኑን እርግጠኛ አይደለሁም። ኢትዮጵያ በብዙ ምክንያቶች አንድ ብቻ ላይሆን ይችላል። ያን ሀሳብ አፍላቂነት የሚያበረታታ ሁኔታ ላይ መጽሐፍ ከሀሳብ ጋር ምስልም እያልን ነው። በቀጥታ አንተ ያንንም የምትፈቅድ የምትደግፍ ሌሎችን የምታበረታታ ስለሚመስለኝም ቀደም ብለን በተነጋገርናቸው በሰራቸውም ስራዎች ምን ትለናለህ? ሌላ ቀን የሚቀጥል የሚሰማው። አዎ፣ በአጭሩ እንደው ለመናገር እኔም የሚያሳስበኝ እዛ ሀገር ሀሳብ ነው። ሀሳቡ እኮ ኑሮህ ኢትዮጵያ ውስጥ፣ የት ሄደህ የምታቀርበው ሁሉ ግራ ይገባል። የት ነው የምትሄደው? ጋዜጣ ላይ አትጽፈውም፣ ያሉት ጋዜጦች አንድና ሁለቱ ነዋል ወደ ሬዲዮ አትሄድም። እነሱም እንዲህ ቢሆንስ፣ እንዲህ ቢሆንስ ብለው ብዙ ስጋውን በልተው በልተው ነው። ከዛ በኋላ ጉዳይ መድረኮች በብዛት የሉም። ዩኒቨርሲቲዎቻችን መድረኮች እያዘጋጁ አይደለም ያሉት። የእውቀት ማዕከላት መድረኮች እያዘጋጁ አይደለም ያሉት። አሁን በፎረም እየተባሉ እንኳን ትልቅ ባለም ላይ ሀሳብ የሚወያዩባቸው ትልቅ መድረኮች እየተፈጠሩ ነው። ሀሳብ ነዋ የዓለም ትልቁ ነገር። እኛ ሀገር ሀሳብ ቢኖርህም ሀሳቡን የዘምትወጣበት መድረክ የለም። ትንሽ መጽሐፍት ነው። እሱም ደግሞ ውድ ነው። እኛ አንዳንድ ጊዜ ቢራ ብታመርት ይቀላል እኛ ሀገር መጽሐፍ ከምታመርት። አዎ፣ በጣም መንገዱ ሩቅ ነው። ሂደቱ ረዥም ነው። ክፍያው በጣም ከባድ ነው፣ ሀሳብህን ይዘህ ለመውጣት እና እኔ እንዲያውም አሁን ወጣቱ ብዙ ዩኒቨርሲቲዎች ብዙ ቦታዎች እዞራለሁ። ወጣቱ ይጋብዛል መድረክ አዘጋጅቶ አዳራሽ እንትን ብለው ሰው ንግግር ሲያደርግ ለመስማት እኮ ሰው ሁለት ሰዓት ሲቀመጥ አይቻለሁ። ወጣቶቹ መጠጥ ሳይኖር ጭፈራ ሳይኖር ግን ሀሳብ ለመስማት ቁጭ ብለው የሚሰሙ ወጣቶች ተፈጥረዋል። ይህ ትልቅ ነገር ግን ለእነሱም የሆነ ነገር የሚገኝበት እድል የለም። እና እኔ እንዲያውም መሰራት ያለበት የሚያስብ ትውልድ መፍጠር እንድንችል የሚያስቡ ሰዎች እና ሀሳባቸውን የሚገልጽበት እድል መፈጠር መቻል አለበት። ያ ካልሆነ እኔ ጫት አትቃሙ መጠጣት አትጠጡ እንዲህ አታድርጉ ማለት ምን ያድርጉ? ታዲያሽ፣ ብዙ ጊዜ ማድረግ የሌለባቸውን ነው የምንነግራቸው እንጂ ማድረግ ያለባቸውን አንነግራቸው። ምን ያድርጉ? ይህን አታድርጉ፣ ይህን አታድርጉ፣ እሺ ምን ያድርጉ? ምንም እኮ የሚያደርጉት ነገር የለም። የማያደርጉት ነገር ሞልቷል፣ ሞልቷል። ገርም ነው ሀሳባችን ሊረዝም ውይታችን ሊሰፋ በቻለ መምህር እና ጸሐፊ ሲገኝ እድል ተገኘ መስለኝ፣ ደቂቃ አዲሱ የመጨረሻ ሆነ ተ እናጠቃላለን። ነገር ግን አንድ ጥያቄ፣ ወደፊት ዳንኤልን እናገኘዋለን በመደበኛነት አንተ የቤተክርስቲያን ልጅ ነህ፣ ሰባኪ ወንጌል ነህ፣ ዲያቆን ነህ። ነገር ግን በየቦታው ለማስተማር ዛሬ ችግር አለ ብለህ ለምንድን ነው እሱ በአንድ ቦታ ተወስነህ የአንድ ቤተክርስቲያን በሰባኪ ወንጌል ወይ አገልጋይ ሆነህ ለምንደማትቀጥለው ነው? አልፈለግከውም ነው? ከዛ መንገድ አልጠቀፈ አይ፣ አልፈለግኩትም ምክንያቱም እኔ ሁለት ነገር ነው የማምነው የቤተክርስቲያን አገልግሎት የጽድቅ አገልግሎት ነው። ማንም ከፍሎኝ አይደለም እዛ ማገልገል ያለብኝ። እኔ ሙዜ ኑሮን የማገኝበት ብዙ ሙያ አለኝ። ያንን ቤተክርስቲያን ለኢትዮጵያ እምለዋለችው ውለታ ለእኔ እምለዋለችው ውለታ መክፈል ያለብኝ ጊዜ ነው እንጂ መከፈል ያለብኝ ጊዜ ነው ብዬ አላምንም። እና አሁን የተከለከል ነው እንዳንከፍል፣ ነው እንዳንከፍል እኮ አደለም፣ ለአሰራሩ ያመቻል ብዬ ነው። አንድ ቦታ እሱ እንዲያውም በጣም ከባድ። አንደኛ ጠዋትና ማታ ፊርም አለብህ። ሁለተኛ አንድ የደብሮ አስተዳዳሪ በሚሰጡህ በሳቸው መለኪያ ነው ላ የምትለካው የምትሄድበት ቦታ የምትሰራውን ስራ ብጽፍ እሳቸው አይ እንዲህ መጻፍ የምትጀምር ከሆነ ደግሞ ዘን ቆርጣለሁ ሉ ነው። ስለዚህ ሀሳብህን ነው የምታስረክበው፣ እና ሀሳብህን ከምታጣ ገንዘብ ብታጣ ይሻላል። ከርምኖ አዲሱ መጨረስ ኖርብን ነው። በፌስቡክ ስርጭታችንን ለምትከታተሉ አድማጮች በተለያየ መንገድ አስተያየቶቻችሁን ብታደርሱም በፌስቡክም፣ በቀጥታ በስልክና በኢሜይል እናስተናግዳለን። እንዲህ ያሉ ውይይቶች ላይ የነቃ ተሳትፏችሁ እንዲቀጥል እንዲበረታ እንፈልጋለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት የተለያዩ ፕሮግራሞችን ተከታተሉ። በራዲዮ መጽሔትም እንዲሁ በሰፊው ተሳተፉ። እንግዳችንን አዲሱ ከእነ ማዕረጉ ድጋሚ ማስተዋወቅ ነበር። መዋዘ ጥበባት እንዲሁም ይህን ማዕረግ ሲሰሙ አንዳንድ ሰዎች መዋዘ ጥበባት ተብሎ ሹመት ሰጥተውታል። ምናልባት በቤተ ክህነቱ ላይ ብዕሩን እንዳነሳ ለመገደብ ይሆን ተብሎ ነበር፣ ግን አልሆነ አይደለም። የሰሜን ጎንደር ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤልሳ አራቱ ሀያላን የሚል በመካከለኛው ኢትዮጵያ ታሪክ ላይ የሚያጠነጥንና

راشد الله يستر لي بمعتبش تيب معتبش بمعتبش الوعي الكرتش بمعتبش Shaber is the nurse, a I'll call you look at this watch, miss. A lot of manchin, She now oh she fit and even home I'm oh ቀደም ብለን በመግቢያችን ያስተዋወቅነው ዝግጅት ነው። አዎ ብዙ ሺህ ኪሎ ሜትሮች ከአገሩ ቢርቅም ቀልቡን ከናት አገሩ ከቀዮሳ ርቅ የሚሸነፍለትን ያን የአገሩን ባህልና ወግ በልቡ ይዞ በሚዞረው ወገናቸው የመናፈቅ የመወደዳቸውን ያህል የሚናፈቁ ትዕይንቶቻቸውም ዘውትር ዘግይተው ብዙ አስደግድገውና አበሳይተው ለእይታ የሚቀሩበት ጉዳይ ግን ዛሬም ከታዳሚው ሕዝብ የታረቀ አይመስልም። በመግቢያችን እንደ ጠቆም ነው በቅርቡ በሲያትል ዋሽንግተን በተካሄደው 34ተኛው የሰሜን አሜሪካው የኢትዮጵያውያን ዓመታዊ ክብረ በዓል የገጠመውን መነሻና አድርግ እንጂ ይህ የሰነበተ አጉል ድርጊት ያፈራው ውጤት ነው የሚል ስሜት አሳድሯል። በታዳሚው ላይ ከደረሰው ሰዓታት የዘለቀ እንግልት በተጨማሪ ያልተለመደ ትርምስ በታየበት ትዕይንት ጉዳይ ትችቱ ከተሰነዘረባቸው ወገኖች የመድረኩ አሰናጅና በቀደመው ውይይት ስሙ ከተነሳው የሙዚቃ በአንድ የተወከለ ሙዚቀኛ ጠበቅ ያለ ክርክር። እናም ለደረሰው ጉድለት ከፌዴሬሽኑ በተጨማሪ ኃላፊነት የሚወሱ ወገን ካለ እንሰማለን። ወደ ቃለ መለሱ እንዝለቅ። እንግዶቻችን ራሳቸውን ያስተዋውቃሉ። ሙሉ ስሜ ሰለሞን ገብረ ማርያም መወክለው ኪንግ ሶሎ ፕሮሞሽን ነው። አዲሱ ምስጋናው ባላለው መወክለው ራስ ባንድ ራስ ባንድ ድራመር ነኝ። እንኳን ወደ ራዲዮ መጽሄት ብቅ አላችሁ። በቀደሙ ተከታታይ ዝግጅቶቻችን ያለፈውን ሰላሳ አራተኛውን በሰሜን አሜሪካ ኢትዮጵያውያን ስፖርትና ባህል ፌዴሬሽን እንቅስቃሴዎችና ትውስታዎች መለስ ብሎ የሚመለከት ዝግጅት ላይ ከእናንተ ስራ ጋር የሚዛመድ የመዝጊያው ምሽት ላይ የተከናወነን የሙዚቃ ምሽት የተመለከተ አነጋጋሪ ጉዳይ ተነስቶ ነበረ። አዲሱ፣ የቀደመውን እናስታውስ። የፌዴሬሽኑ ፕሬዚዳንት አቶ ጌታቸው በተለይ የመዝጊያው ምሽት የተሟላ ላለመሆኑ እንዲያውም ለየት ያለ ሁኔታ ለመፈጠሩ በቅሬታ ለቀረበባቸው እነኚህ ወገኖች ይመለከታቸዋል ነው ያሉት ፕሮሞተሮቹንና ራስ ባንድን። እንግዲህ ፕሮሞተሮች አቶ ጌታቸው ያነሳው ሮሮ ሁለት ነው። ፕሮሞተሮች እነዚህ የዝግጅቱን የሚያስተዋውቁ ወይም ደግሞ ማስታወቂያ የሚሰሩ የሙዚቃ ደላላዎች ይላቸዋል እሱ። በሌላ በኩል ደግሞ ራስ ባንድን በስም ጠርቶ አንድ ትልቅ ክስ ነው ያቀረበው። ከምሽቱ አራት ሰዓት አስር ፒኤም መገኘት የነበረባቸው ህዝቡ ጠብቆ፣ የእነሱ የመጡት ከሌሊቱ ስምንት ሰዓት ወይም ሁለት ኤኤም ነው ነው እና ለዚህ ኃላፊነት እንግዲህ ራስ ባንድ ይወስዳል ብዬ አስባለሁ። ሰለሞን፣ ካንተን ጀምር ያንተ ድርሻ በዚህ ዝግጅት ውስጥ ምንድን ነበረ? እሺ በቅድሚያ እድሉ ስለተሰጠኝ ጋሽ አዲሱንም እንዲሁም አላንም ቪዲዮን ጨምሮ ከልብ አመሰግናለሁ። እንግዲህ እኔ እዚህ አሁን መቅረብ ያስፈለገበት ምክንያት የኢትዮፒያን ፕሬዚዳንት አቶ ጌታች ተስፋዬ የሰጡት ቃለ ምልልስ ላይ በጥቅል ሁሉንም ፕሮሞተሮች የስራ እንቅፋት እንደሆኑ ተጠቅሰዋል፣ እና ይሄ እኔን እንደማይወክል የዘንድሮ የሲያትል የተደረገው የኢትዮፒያን የሰላሳ አራተኛው በጣም የተሳካ እንደነበር እና ለመሳካቱም ደግሞ የእኔ ትልቅ የኔ ድርሻ ስለነበረበት ዘንድሮ በተሰራው ስራ ፌዴሬሽኑ በጣም ደስተኛ እንደነበረ እና ምንም አይነት እኔን የማይወክል እንደሆነ የተሰጠው ኢንተርቪው፣ ያንን ለመግለጽ ነው እኔ ወደዚህ የመጣው። ፕሮሞተሮች ዝግጅታችንን ካበላሹት አካላት አንዶቹ ወይም አንደኛዎቹ ናቸው ሲል አቶ ጌታቸው እኔን አይመለከትም ነው አቶ ሰሎሞን የምትለን አይደለም? በትክክል እኔን አይመለከትም። እኔ የዘንድሮ ዝግጅት እንዳውም ለመሳካቱ ምክንያት እንደሆንኩና በዚህም ፌዴሬሽኑም እንዳመሰገነኝ በቀጣይ ስራዎችም ወደፊት ከኔ ጋር አብሮ የመስራት ፍላጎት እንዳላቸው ደጋግመው እስከ ትናንትና ድረስ ወደዚህ ኢንተርቪው ከመምጣቴ በፊት አንዳንድ የቦርድ አመራሮችን ጠይቄ በአንተ ምንም አይነት ችግር የለንም ለወደፊት ስራ አብረን እንፈልጋለን ነው ለኔ ያሉ። እነሱ እንደዚህ ካሉ አቶ ጌታቸውም ኪንግ ሶሎ ፕሮሞሽንን ጠርቶ ካልከሰሰ ምንድነው ያሳሰበ? ያው ፕሮሞተሮች ሲባል እንግዲህ እኔ አሁን በሰሜን አሜሪካን ውስጥ ካሉት የተወሰኑ ፕሮሞተሮች ሮሲያትን ላይ የተደረገው ከእኔ ጋር ነው ኮንትራት ያለው። ኤስፍን የተለያዩ ፕሮሞተሮችን አወዳድሮ ኮንትራት የሰጠው ለእኔ ነው። እና መልሶ ፕሮሞተሮች ሲከሰሱ በእርግጥ ስም አልተጠቀሰም ግን ያው ፕሮሞተሮች ሲባል ስለሚነካ ያ ፕሮሞተሮች የተባለው እኔም እንደማይወክል ለመግለጽ ሰለሞን እስኪ ችግር ከገጠመው ዋናውም አነጋጋሪ ከሆነው ጉዳይ ጋር በተለይ ደግሞ አንተ ኮንትራቱ የተሰጠ እንደመሆን በእለቱ የተሰናከለው የመዝጊያ ዝግጅት ላይ ምን ነበር ድርሻ እንደ ፕሮሞተር አንተ ነበርህ ያን ያቀናበርከው፣ ያን ያዘጋጀኸው። ሌሎች ስራዎችም እንደ ሰራህ ተረድቻለሁ ቀደም ብለህ ስገልጽልንና እንደውም ለስኬቱ ምክንያት ነኝ የምወቀስ አይደለሁም ነው ያልከው። በዚህኛው ዝግጅት ይሄ ውዝግብ የተነሳበት ህዝብ ከፍተኛ ቁጣ የገለጸበት እንዲያውም እስከ ብጥብጥ ድረስ የደረሰ ነውና በዚያ መዝጊያ ምሽት ውስጥ ያንተ ድርሻ ምን ነበር? የክሎዚንግ ናይቱን ኮንትራት የወሰደው ክለብ ላንጋ ነው። መዝጊያ ምሽቱ ማለት ነው። የመዝጊያ ምሽቱን ክለብ ላንጋ ነው። እዛ ውስጥ እኔ እንደ ፓርትነር ሆኜ እዛ ውስጥ አለው። ከክለብ ላንጋ ነው ክለብ ላንጋ ነው የተለያዩ ግለሰቦች እና ፕሮሞተሮች ተሰባስበው ለአንድ ሳምንት ለዛ ኢቨንት የተዘጋጁ ግሩፖች ናቸው። እና እዛ ውስጥ እኔ ፓርቶፍ ሆኜ አለው። አገራቸው ሰራ ነበር ሰው። የእኔ ድርሻ ኢቨንቱን ፕሮሞት ማድረግ ነው። ፌስቲቫሉ ማስተዋወቅ ነው። ናቸው ከዛ በኋላ ግን እዛ ግሩፕ ውስጥ ስላለው ክሎዚንግ ናይቱ ላይ ሲመጡም ያንን ክሎዚንግ ናይቱንም ፕሮሞት አድርጋለ ስለዚህ በዛ እለት ለደረሰው መሰናከል ያልተዋጣ ወይም እንደሚፈልገው አልቀረበም የተባለ እና ብጥብጥ ያስነሳ ዝግጅት ክለብላንጋኖ ካልካቸው ቡድኖች ጋር የተለያዩ ክፍሎች ካሉበት ጋራ አብረ በመስራት የምትወስደው ሀላፊነት አለ በትክክል ያው ሀላፊነቱን ፌዴሬሽን ወስዶ ይቅርታ ጠይቋል ትክክል ነው በተፈጠሩት ያው ብዙዎቻችን ይነካል። ያው ትክክል ነው፣ እሱን አምናለሁ። ፕሮሞተሮችም ጋ አለ፣ በአንዱም ጋ አለ። ፌዴሬሽኑም ግን ዝግጅቱ የፌዴሬሽኑ እንደመሆኑ መጠን ሕዝብ ቅሬታ ስለነበረው ፌዴሬሽኑ ወስዶ ይቅርታ ጠይቋል። በትክክል እያንዳንዳችን ጋር ዲቴል ከተገባ ሁሉም ሰው ጋር ነበር እና እኛም ጋር ስህተት እንዳለ አምናለሁ። መልካም። እንግዲህ ስህተት መኖር ከተቀበልክ ሌሎች የሰራሃቸው ለስኬቱ የበቃበት የፌዴሬሽኑ አመራር አባላት ወደፊትም ከአንተ ጋር ለመስራት እንፈልጋለን ያሉበትን ግልጽ ለማድረግ ያህል ምን ሰርተህ ነው በዚህ መንገድ በአዎንታዊነት የተወሰደ ድርሻህን የተቀበሉት? ባጭሩ ነገር የሰራኸው ነው። እንግዲህ ምንድን ነው ፕሮፌሽናል በሆነ መንገድ ማስታወቂያዎችን ቀደም ብሎ በመጀመር በኢትዮጵያ ውስጥ የሚታወቀው ትልቁ ጋዜጠኛ አለምኗሴን በመጠቀም እንዳያችሁት የተለያዩ ቪዲዮዎችን ከአስር በላይ ማስታወቂያዎችን ፌስቲቫሉ በማስተዋወቅ ነው። እንግዲህ ይህን ስኬት ያደረግን የተለያዩ ቪዲዮዎችን በመጠቀም የተለያዩ ብሮሸርና ፍላየሮችን በማድረግ እስከ ዲሲ ድረስ አትላንታ፣ ሌሎች ከተሞችም ድረስ በመሄድ ትክክለኛውን ማስታወቂያ በመስራት የተለያዩ ጊዜ ፕሮሞተሮች ኃላፊነት ወስደው ግን ዝግጅቱ ብዙም እንደሚጠበቀው ስኬታማ አልነበረም፣ ነው የሚሉኝ እነሱ። ዘንድሮ ግን እንዳሰብነው ሁሉ ነገር ተሳክቶልናል ነው ያሉት። አስፈላጊውን ማስታወቂያ በምሰራበት ጊዜ በየሳምንቱ ሪፖርት እየላኩኝ አድርገ የነበረውን እንቅስቃሴ እያሳወቅኩ ነው ዘንድሮ ፕሮሞሽኑን ስራ የነበረው ፕሮሞሽኑን እንግዲህ የወሰድኩት ዝም ብሎ አልነበረም። የተለያዩ ፕሮሞተሮች ተወዳድረው የፒአር ኮሚቴዎች ኢንተርቪው አድርገውን ነው ያንን ማጣሪያ አልፌ ነው ዘንድሮ ከነሱ ጋር ኮንትራት የወሰድኩት። መልካም፣ ዋናው የምሽቱ ዝግጅት ነው ና በዚህ ምሽት ላይ የሙዚቃ ቅንብሩን፣ መድረክ ላይ የሚታየውን ትዕይንት በተለይ በሙዚቃው ረገድ የሚያቀናብረው የራስ ባንድ ቀደም ብሎ አዲሱ እንደ ገለጸው ከአራት ሰዓት በላይ ዘግቶ ለመጀመሩ ና ይልቁንም ደግሞ ወደ መጨረሻው ላይ ብጥብጥ ወደ አስነሳ ሁኔታ ለመግባቱ ከምክንያቶቹ አንዱ አድርጎ ፌዴሬሽኑ ከሷችኋል። አዲስ፣ አንተስ ምን ትላለህ? የራስ ባንድ ድርሻ ምን ነበር? ይሄንንስ ትችት እንዴት ትቀበላለህ? በጣም አመሰግናለሁ። ካሉላ ጋር አልከተል የአሉላ ጥያቄ እንዳለ ሆኖ እንደው ለነገሮ ስንት ሰዓት ደረሳችሁ አዳራሹ እናንተስ? ሽምንት ነው። ያው ይሄን ነገር የምናገረው ከታች ከመጀመሪያው ጀምሬ ነው መናገር ፈልገው፣ ሁሉ ነገር ክሊር መሆን ስላለበት ጥሩ ነው። ሲጀመር የክሎዚንግ ላይቱን ለመስራት ከኤስኤፍኔ ጋር እኛ ዲል የለንም። ስምምነት የላችሁ? ሰለሞን ጋር ምንም ውል የለን። አንዳንድ አማርኛ እያረግን እንሄድ። ውል የላችሁም ወይም ስምምነት አልነበራችሁም? እሺ፣ አዎ፣ ምንም አይነት ስምምነት አልነበረም። እኛ ስምምነትም ውል የነበረን ከሶሎ ጋር ነው፣ ኪንግ ሶሎ ፕሮሞሽን ከሰለሞን ጋር አሁን አሁን በውይቱ ከሚሳተፈው እሺ፣ ከሚሳተፈው ጋር ያው ከእሱ ጋር ሜጎሳይን ስራ ለማጀብ እንደምንሰራ ነው የተነጋገርነው። ኦልሞስት ካወራን ሁለት ሶስት ወር አውርተናል ፕራክቲስ ጨርሰን በቦታው ላይ ተገኝተናል። በጣም የሚገርመው ነገር ጎሳዬ ስራ እንደማይሰራ የሾው እለት ቅዳሜ ቀን እስከ ከሰዓት አስር ሰዓት ተኩል ድረስ የምናውቀው ነገር የለም። የእኛ ኮንታክት የሚያደርገን ወይ ግንኙነት ያለን ከሶሎ ጋር ነው። ቲንክ ሶሎ ሊደውልልኝ አልቻለም። ቀኑ ሙሉ ቲንክ እሱም ችግር ላይ ነበር መሰለኝ። እስከዛ ሰዓት ቀድሞ የተነገረ ነገር የለም ጎሳዬ ስራ አይሰራ የሚለው ኦልሞስት ወደ አራት ሰዓት ማነው አስር ሰዓት ተኩል አካባቢ ስደውልለት መጀመሪያዎቹ ስልኬን አላነሳም። በኋላ ወደ አስራ አንድ ሰዓት አካባቢ መልሶ ደወለልኝ። እንዴት ነው ነገሩ፣ ስራ አለ ወይ ሳውንድ ቼክ አለ ወይ ስለው፣ አይ ጎሳ አይ አይሰራም፣ ሌላ ሰው ሪፕሌስ ለማድረግ እየሞከርን ያለው እሱን እነግርሃለሁ፣ ገና አልወሰንም፣ እስኪ ብዙ አየህ እየተባለ ነው፣ እርግጠኛ ሆኜ እነግርሃለሁ አለኝ እና እንዴት ነው ስለው፣ እስኪ ነገርቸው ነው። ምንም ከፌዴሬሽን ጋር ምንም ግንኙነት የለንም በዚህ ስራ ባይዘው እና ዲቴይል መናገር ስላለብኝ ነው። ለምን ስማችን በከንቱ ነው የጠፋው፣ በማይመለከትም ባልሰራ ነው ነገር ማለት ነው። እና ተነጋገርን። ሶሉን ሳናግረው መልሼ እደውላለሁ አለ። እንዳለው ቆይቶ ደወለ። ብዙየውን ወስነናል። ይሄ የሚሆነው እንግዲህ ኦልሞስት ማለት ለብዙየው ማውራት የጀምር ነው። ስለብዙየው አወራን። እሱንም አልጨረስንም ገና ያልጨረስነው የፕራይስ ጉዳይ ነበረ የሚቀር ነገር ነበረ። እሱን ፋይናል ሁላ የጨረስነው ነው ኦልሞስት አስራ ሁለት ሰዓት ተኩል ሲሆን ነው የተስማማ ነው እንደምንሰራ በፕራይስ ጉዳይ፣ በሁሉ ነገር ማለት ነው። በክፍያም ጉዳይ ጨረስን፣ ከሶሎ ጋር ተነጋገርን። ቀጣዩ ስራ ምንድን ነው? እንዴት ነው ሳውንድ ቼክ የሚደረገው? መሳሪያ ሙከራ ማለት ነው። ሙከራ ማድረግ አለብን። ከቀን በፊት ጎሳዬ፣ ና ማን ነው ጃኪ፣ ጎሲ ና አብነት ከዛይን በአንድ ጋር ሰርተው ፍራይዴ ማለት ነው። እዛ ቤት ሰው እነሱ ሳውንድ ቼክ አድርገዋል። እኛ ግን አንደኛ እኛ አምስት አምስት መሳሪያ ተጫዋች ነው ያለን። ኤክስትራ ሳክስፎን ተጫዋች አለን ሳውንድ ቼክ እኛ ማድረግ አለብን። ያለ ሳውንድ ቼክ ማንም ሙዚቀኛ ስቴጅ ላይ ያወጣም አስቸጋሪ ነው። የውጭ የቤቱ ሳውንድ ቢደረግም፣ እኛ ግን ሞኒተራችንን፣ ስቴጅ ላይ ያለውን ስፒከሮች ቼክ ማድረግ አለብን። ድምጽ መፈተሽ ነበረባችሁ። መፈተሽ አለብን ብዬ ሳናገረው፣ ኦኬ ትችላላችሁ እና አሁን መኪና ቢመጣ ትችላላችሁ? ከምሽቱ ሁለት ሰዓት ማለት ነው። አዎ እንችላለን፣ ሬዲ ነን። እንግዲህ ሰአቱ ምን ያህል እየሄደ እንደሆነ ነው የምነግርህ፣ በዚህ መሀል ማለት ነው። ኦኬ በቃ መኪና እንዲመጣ አደርግላችኋለሁ። መኪና ይመጣል፣ ትሄዳላችኋል። ይሻልም፣ ጨረስን፣ ቁጭ ብለን መጠበቅ ጀመር። ብደውል፣ በመሀል ስልክ አይነሳም፣ ቢዚ ነው። በኋላ ላይ ኦልሞስት ወደ ኤተሪ ማን ነው ሁለት ሰዓት ተኩል ከምሽቱ ላይ ደውሎልኝ፣ እስቴዲየም ነው ያለሁት፣ እስቴዲየም እየሄድኩ ነው። አዲስ ፍላየር ስለተሰራ አዲስ ፕሮሞሽን እሱ መበተን አለብኝ እና በጣም ቢዚ ሆኛለሁ። መኪና ባገኘውበት ሰዓት እልክላችኋለሁ። ታገሰኛለ እሺ ምንም ማድረግ አልችልም። ሌላ ኮንታክት ፐርሰን የለንም። የምናናገረው ሰው የለም። አንድ ያለው ኪንግ ሶሎ ነው፣ ከእሱ ጋር ነው የምናወራው። እሺ አልኩት። ጠበቅኩት። ብጠብቅ ብጠብቅ አይደውልም። ኦልሞስት ቴን ሆነ፣ አራት ሰዓት ሆነ ከምሽቱ ማለት ነው። ይሄ ተሽከርካሪ የምትፈልጉት አዲስ እንዲገባ በርካታ የሙዚቃ መሳሪያዎች አሏችሁ። የራሳችሁን የሚያጓጉት ሳይሆን የሙዚቃ መሳሪያዎቻችሁን ቦታው ወስዳችሁ ለመፈተሽ ነው ዝግጅቱ ከመድረሱ በፊት አ አዎ አዎ፣ የራሳችን መሳሪያዎች ይዘን ሄደን መፈተሽ አለበት። ሳውንዱ ሌላ በአንድ እንዲጫወትበት ያኛው በአንድ የሚፈልገው የሳውንድ መጠንና ራስ በአንድ የሚፈልገው የሳውንድ መጠን እንደየሰው ይለያያል። ገባ። ሁለተኛ ተጨማሪ መሳሪያ ተጫዋች አለን እኛ ሳክስፎን ፕሌየር አለን። ያ ሳክስፎን ፕሌየር ለብቻው ሞኒተር ተዘጋጅቶለት ለብቻው ሌላ ቻናል ተከፍቶ ሳውንድ ቼክ መደረግ አለበት። ይሁላ ጊዜ ይፈጃል ማለት ነው የቤቱን ጠቅላላ ሳውንድ ባናደርግም ሞኒተር ሞኒተር ላይ እኛ ቼክ አላደረግን ሙዚቃ ጥሩ ልንጫወት አንችልም። መስ ነው ማለት ነው እኛ ደስ ብሎን ሙዚቃ ሲሰማን ነው አውስተን ለኦዴንስ ጥሩ ስራ ማሳየት የምንችለው። እና በዚህ ጉዳይ ተማምነን ነበረ እንደምናደርግ እሱን ማድረግ አለባችሁ ብሎ ነበር። ግን ይመስለኛል በጣም ቢዚ ሆነ፣ በጣም ቢዚ ነበረ። እስቴዲየም ሄዶ ፍላየር ይበትናል፣ እንደዚህ ያደርጋል፣ ይብላል ትንሽ ውስብስብ ነበር የነበረው ማለት ነው። ጠበቅን። ኦልሞስት ከምሽቱ አራት ሰዓት ተኩል ምናምን ሆነ ምንም የሚነሳ ነገር የለም። ባይገርመ ሩም ውስጥ ቁጭ ብለን ራስ ባንድ አባላት እና ብዙየው አንድ ላይ ቁጭ ብለን ነበር እያወራን የነበረው። በጣም ነው የያዘን ነው እንደ ድርጅት ራስ ባንድ በጣም ተሰምጦ። መሳሪያ ሙከራ እንድናደርግ ደጋግመ የምንደውል ስልክ አይነሳም። ይሄ ሁላ ራስ ባንድ ስቴጅ ላይ እንዳያወጣ ምክንያቶች ነበሩ። ያንን ሁላ ነገር በጣጥፈን ህዝቡን አክብረን አልፈን እዛ ደርሰናል ማለት በአንዱ እንዲህ አደረገ ማለቱ እውነት ነው፣ በዛ ደርሷል። ግን አሁን በአንዱ ስምንት ሰዓት ሊደርስ የቻለው ለምንድን ነው የሚለውን ጥያቄ አሁን እኮ እዚሁ እንግዳችን ቁጭ ብሏል። ኃላፊነት መውሰድ የሚገባው ወደ ሰለሞን መመለስ ይኖርብናል። እንዴ ሰለሞን፣ ከዚህ ውስጥ የምታስተባብለው ነገር አለ ወይ? አዲስ ያቀረባቸው በዝርዝር ነው ያቀረበው። በተከታታይ ያደረጋቸው ጥሪዎች፣ የተነጋገራቸዋቸውን ለአድማጭ አቅርቧል። አሁን በዘረዘረው መልኩ ቦታው ጋር የደረሱት ምናልባትም በ ጊዜ በትክክል ቢጀምር ዝግጅቱ ማብቃት ባለበት ሰዓት ነው ቦታው ጋር የደረሱት ሰውያን ስሜት ይዞ የጠበቃቸው። አንተ የምታስተባብለው አዲስ የገለጸው ትክክል ያልሆነ ነገር አለ? ምክንያቱም የምንነቅሰው ነገር በጣም ብዙ ነው። አዎ፣ እንግዲህ አዲስ በዝርዝር ሁኔታውን ለማስረዳት ሞክረዋል። እኔ እዚህ ላይ ማስተባበል ሳይሆን አንዳንድ እሱ የሚላቸው ና ያሉት በእኔ በኩል ደግሞ ያሉት የተለዩ ነገሮች አሉ። በትክክል ነው ይህ ፕሮግራም ቅርታ አዲስ ሶሎሞን አምሶሪ ቅርታ ፕሮግራማችን እንደዚህ ከሄደ ለእኛም ብዙ ስራና ነቅመን ማንችለው ነው። አዲስ ከተናገረው ውስጥ ስህተት የሆነው ነገር ምንድን ነው? እሱም ብቻ ይንገረን። ሶሎሞን ዛዮን ባንድ ሳይሆን ዝግጅቱን የጀምር የነበረው ራስ ባንድ ነው። ምክንያቱም ዛዮን ባንዶች የሚጫወቱት ለሁለት ሙዚቀኛ ነው፣ ራስ ባንድ የሚጫወተው ለአንድ ሙዚቀኛ ነው። ስለዚህ መጀመሪያ ራስ ባንድ ጀምሮ ከዛ በኋላ ከጨረሰ በኋላ ዛዮን ባንድ ነበረ መዝጊያውን የሚሰራው። ምክንያቱም ዛዮን ባንድ ለሁለት አርቲስቶች ስለሚጫወት ስተቶ ያለው እዛ ጋር ነው። ከዛ ውጪ እኔ እንግዲህ የዛዮን ባንድ ሙዚቀኞችን እና አርቲስቶቹን የጄክ ሆቴል ልጃቸው የመጣሁት እኔ ነኝ። በትክክል አቶ ጌታቸው እንዳስቀመጡት አርቲስቶቹ ነበሩ። ትክክል ነው። እኔ ነኝ ይዣቸው የመጣሁት። ስንት ሰዓት ላይ እኔ ወደ ሚድናይት ወይም በዚህ ሀገር አቆጣጠር ትዌልቭ ኤኤም አካባቢ እኩለ ሌሊት አካባቢ እኔ ነኝ ሆቴል ሄጄ የአርቲስቶቹን ጃኪ ጎሲን፣ አብነት አጎናፍርና የዚያን ባንድን ሙዚቀኞች እዟቸው መጥቻለሁ። በዚያን ሰዓት ሌላ እራስ ባንድን ይዞ የሚመጣ መኪና እዚያው ጋር ነበር። እኔ የግድ እዚያ ቀድሜ መሄድ ስለነበረብኝ ያ መኪና እዟቸው እንዲመጣ ወደ አዳራሹ ሄድኩኝ። አሁን አዲስ ስምንት ሰዓት ከሌሊቱ ሰባት ሰዓት ግድም ደረስን ነው የሚለው አንተም ከሌሊቱ አስራ ሁለት ሰዓት ወይም መንፈቀ ሌሊት ስድስት ሰዓት ደረስን ነው የምትለው የተጋጨ ነገር ነው ይሄ ዛይንባንድ ዛይንባንድ ራሱ እዛ ቁጭ ብሏል እኮ እነ አዲስ ሲወርዱ በጣም ይቅርታ እዚ ጋር ትልቅ ትልቅ ውሸት ነው እየተዋሻ ያለው ዛይን ባንድን ይዘው አልሄደም ሚድናይት ለይ ይዞ የሄደው ከሌሊቱ ሰባት ሰዓት ላይ ጃኪና አብነትን ቀድሞ ወስዷል እኛ ውጭ ውረዱ ተብለን በወረድንበት ሰዓት የዛይን ባንድ አባላት እዛ ነበሩ ውጭ ነበሩ ራስ ባንድ ነበረ። በሁለት መኪና አንድ ላይ ነው እኩል እየተጓዝ ነው። ሰሎሞን መልስ ዛንድ ቀድሞ አልደረሰ ሎሞንት ያለ ነገር ነው የምንናገር ያለ ነው። እንግዲህ ይሄንን ምናልባት ፕሬዚዳንቱ አቶ ጌታቸው ወይንም ሰውም ስላያቸው ነው እነሱን እዤ ቀድሜ ሄድኩት እኔ ነኝ ተቀምጠዋል ያለው አምን ያሉት አቶ ጌታቸው ስላያቸው ነው እነሱን፣ ሙዚቀኞቹን እና እንትኑን አቶቹን፣ ጃኪን እና አብነትን እና ዛዩን ባንዶችን እዤ ሄድኩት እኔ ነኝ። እርግጥ ነው ሆቴል ሄጄ ሁሉንም ውረዱ ብዬ ሳስወርድ ራስ ባንዶች ሲመጡ አይተዋቸዋል። ዛኛ ባንዶች እነሱ ነበር። ሁለተኛ መኪና ልነሱ እዛው አዘጋጅቼ እነዛኞቹን ቀድሜ ነውዣቸው ሄድኩትን ተቀምጠዋል ያሉት ነበሩ። አንድ ጥያቄ ያለ በጣም የሚቀርታቸው ለምን መሰላችሁ? አንድ ነገር ልናገር። እሺ፣ አዲስ እዛ ጋ የቆምነው ሁላችንም ህዝቡን ለማገልገል ነው። እሺ፣ እሱ እንዳለው አለ ልበል፣ በጣም ከእውነት የራቀ ነው። ሚድናይት ላይ ከምሽቱ ማን ነው ከሌሊቱ ስድስት ሰዓት ተኩል ባንዶቹንና ጃኪ ጎሲን ይዞ ሄዷል። ከሄደ እኛ እንግዲህ እስከ ቱ ማን ነው እስከ ሌሊቱ ሰዓት አልተወሰድንም። ለምን እነዛ አልጀመሩም? ለምን ህዝቡን አናክብረው? ህዝቡን አክብረ ነው እነሱ ጀምረው እኛ ለምን አልተወቀስንም? ጃኪና አብነት አርብ ዕለት ማታ ተጫውተዋል፣ እዛው አዳራሽ ላይ ለህዝቡ። አዲስ ሰዎች አይደሉ ትናንትና የገባው ህዝብ እንዳለ አይቷቸዋል። ለዛ ነው እኮ ብዙዬው የተጨመረው። አሁን ጎሳዬ ቢሰራ ኖሮ ጎሳዬ በለቱ ቢኖር ኖሮ ጎሳዬ ከፋጭ ነበር የሚሆነው። የፕሮግራም አይሆንም። አዲስ አርቲስት ነው ለክሎዚንግ ላይት ብቻ። ሶ ብዙዬው የተመረጠበት ምክንያት አዲስ አርቲስት ስለሆነ ነው። እንዴት ነው አዲስ አርቲስት መጥቶ የሚከፍት? ሁለተኛ በሲኒሪቲስ ብዙዬው ከነ ጃኪ በኋላ ያለ ልጅ ነው። እሱ ውስጥ አንግባ አዲስ ያለ ልጅ ነው። ሁለቱን ጥያቄ ሶሎሞን ይመልስ። ለምን አልጀመሩም ቀድመው ከሄዱ ዛያኖች የሚለውን መልስልን ሶሎሞን። አሁንም የጀመሩት ዛያኖች ናቸው እኮ ህዝቡ ሲቆጣ ምርጫ ስላ፣ በስንት ሰዓት ሌትም ቢሆን የጀመሩ በስንት ሰዓት? አዲስ ጥያቄን ስማ፣ በስንት ሰዓት ጀመሩ? የጀመሩበትን ሰዓት በእርግጠኝነት መናገር ባልችልም ህዝቡ ቅሬታ ሲያሰማ ወደ ምሽቱ ምንድን ነው፣ ከምሽቱ ሰዓት አካባቢ ያ ቱተሪ የሆነው እንግዲህ ህዝቡ ቅሬታውን ህዝቡን የማረጋጋት ስራ እንዳልኳችሁ አንድ ሰላሳ እና አርባ ደቂቃ የሚሆን ወስዶ ነበር ሰው ለማረጋጋት እና ስቴጅ ላይ ወጥቶ ስራ ለመጀመር ስለዚህ የህዝቡ ቅሬታ በተነሳበት ሰዓት ገብተው ሶሎሞን አጭር መልስ ነው፣ ከምሽቱ ስምንት ሰዓት ተኩል ተጀመረ አለቀ፣ አጭር መልስ ነው። አድማጭ ማየት የሚችለውን ነገር በሁለቱም እንግዶቻችን የቀረቡትን ነገር ተከታትለዋል፣ ለአድማጭ እንዲደርስ አድርገናል። ምናልባት አዲስ ደጋግማችሁ የሚሰሩት ስራ ስለሆነ ሌላ ጊዜም መሰል ችግሮች ሊገጥሙ ስለሚችሉ አሁን ያደረጋችኋቸውን ነገሮች ወደፊት ከሚደረጉ አንጻር እንድትመለከቱ እንፈልጋለን። ሙዚቀኞችንም ድምፃውያኑንም ህዝብ መንገላታት የለበትም። ገንዘብ ከፍሎ ጊዜውን ወስዶ ለመዝናና መጥቶ ተንገላቶ መግባት የለበትም እና ያንን የምንጊዜም ጉዳይ እናደርገዋለን። ሰሎሞንም አዲስም ኃላፊነት የሚገባው ላይ ኃላፊነት ወስዳችሁ ለህዝቡ በቂ ማብራሪያ ስለሰጣችሁ አሁን እኔ እንደገባኝ የሰላሳ አራተኛው የፌዴሬሽኑ በዓል በተለየ ምሽቱ፣ የማጠቃለያው ምሽት ለምን እና እንዴት እንደተበላሸ አድማጭ ግንዛቤ አግኝቷል። እናመሰግናቸዋለን። እናመሰግናለን። ጊዜ ስጥልን። እናመሰግናለን። ይህን ድል ስለሰጣችሁ ሁለታችሁንም፣ ጋሰዲሱንም፣ አሉላንም ይህን ድል ስለሰጣችሁን በጣም መሰግናለን። ሰለሞን እናመሰግናለን። ሳካማህንበራ በታሪናልፈራች ገፋይደርስ መበል የድንገት እንግዳ አለን ብለን የለ? አዎ ቅድም ተናግረን አድርጎ ሳይ እንግዳችን እንደሆነ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ቪኦኤ መቼም ያው ቤተሰብ ነን። ረጅም ጊዜ ሆኖናል። የቤተሰብ ያህል ብንቀራረብም ትንሽ የመጠፋፋታችን ነገር እውነት ለመናገር በጣም የተጠፋፋ ነው። ረጅም ጊዜ አድርገናል። አሉላ፣ ጋሽ አዲስ ስላገኘኋችሁ በእውነት በጣም ደስ ብሎኛል። እንኳን ደህና መጣህ ጎሳዬ። አንድ ጊዜ ምን አለ መሰለህ፣ ኢንተርቪው ሲደረግ ትንሽ ዜ ሙዚቃ ዘፈን፣ ትንሽ ዘፈን አሰማን አሉ፣ ባካችሁ። እኔ እኮ ንግግር አስጠሉት ነው። ዘፋኛው ከሌላ ላይ ነው የወሰድኳት፣ እንደዚህ እንዳትለን። አሁን አንተን ይዘን ሙዚቃ ሳናሰማ እንሄዳለን። ምክንያታችን ጉንፋን ምናምን የምትባል ነገር እንጫወታለን። ቅድሞ የተሰሙ ዜማዎች አድማጮች እንዲጠብቁ አድርገናል። የቀደሙ ዜማዎች ከአንተ ጋር የምናወራውን እንዲጠብቁ አልኩ እንጂ የሚጠበቅ ስራ አለ። ምናልባትም ወደ ኋላ በሰፊው የምናወራው ወይም ደግሞ በሌሎች ፕሮግራሞቻችን በሰፊው የምንወያይበት ነው። ብዙ አመት ተጠብቀሃል። የተጠበቅከውን የጉጉቱን ያህል ስራህ ለአድናቂዎች ቅርብ እንዲሆን የሚፈለግ ይመስልናል። ና ፈታኝ ነው፣ ብዙ ጊዜ ጠፍቶ። አዎ፣ በእውነት ፈታኝ ነው ስራ። እንደ እግዚአብሔር ፈቃድ ያው ይህ ጥሩ እየሄደልኝ ነው እኔ ትንሽ ያለመርካት ችግር አለብኝ። ምናልባት ታቅ እንደሆነ አላውቅም ከዚህ ይጀምራል የኔ ስሜትና፣ ለሙዚቃው ደግሞ ምን ያህል ልጠነቀቅ የምችልበት አይነት ሁኔታ ነው ያለው። ዞሮ ዞሮ ግን እንደ እግዚአብሔር ፈቃድ አሁን ስራውን ሰርቼ እየጨረስኩ ነው ያለሁት። ማስተሩን እንግዲህ ከያዝኩ በኋላ ለህዝብ ማድረስበት ሁኔታ ሊኖር ይችላል። የረካበት ቦታ ደርሰ። አዎ ጥሩ ነው ያለው እግዚአብሔር ምን ያህል ፍጥነት ሀይ ካሁን በኋላ እንኳን እንዲያው ግድ ለሚውጣ ብፈጥን ደስ ይለኛል ወደፊት ግን አሉ እንደጠቋሙ በሰፊው ካንተ ጋር ለሚኖረን ውይይት ለእግረ መንገድህን ቃል ትገባለልት በሚገባ በሚገባ ወደ ተነሳንበት ጉዳይ መሄድ እንችላለን። የቀደሙ መንደርደሪያዎች ናቸው። ዛሬ አንተን ምናልባትም ወደ ኢትዮጵያ እየተመለስክ ባለህበት የመጨረሻ ደቂቃ ላይ ያገኘንህ በሲያትል ዋሽንግተን በተካሄደው 34ተኛው የኢትዮጵያውያን በሰሜን አሜሪካ የስፖርት ፌዴሬሽን አመታዊ ዝግጅት ላይ በመዝጊያው ዕለት በተለይ እንደምትጫወት ተጠብቆ ነበር። ያ ሳይሆን ቀርተዋል። በጊዜው በተወሰነ ደረጃም ቢሆን ያነጋገረ ይመስለኛል። በምክንያት የተሰጡ የተለያዩ ሁኔታዎች አሉ። አንተ እንዴት ተቀበልከው? እንደምትጫወት ተነግሮ ሲሰረዝ ምን ማለት ነበር ለአንተ? ምንድን ነው የተሰጠስ ምክንያት? አዎ ስለዚህ ጉዳይ እንግዲህ መናገር ካለብኝ በእውነት እኔ እጅግ እጅግ በጣም በጣም አዝኛለሁ፣ ስለተፈጠረው ነገር። እኔ ከአዲስ አበባ ከሀገሬ ስመጣ ምንም አይነት ችግር ምንም አይነት ውዥንብር፣ ምንም አይነት ጣጣ እንደሌለ እና ከአድናቂዎቼ ጋር በፍቅር በጥሩ ሁኔታ በሰላምና በጤና ተገናኝቼ ስራዬን መድረኬ ላይ በጥሩ ሁኔታ ፐርፎርም አድርጌ ለመመለስ ነበር አቅዴም። ኪንግ ሶሎ ፕሮዳክሽን ከተባለው ድርጅት ጋር ተነጋግሬ ነው የመጣሁት። እንግዲህ ይህ ድርጅት ደግሞ ከፌዴሬሽኑ ጋር ነው ኦልሬዲ ስራውን የያዘውና ክሎዚንግ ናይት ላይ እንደምሰራ ነው የተነጋገር ነው። እኔ ማንንም ማውቀስ አልፈልግም። በመሰረቱ ጀግና ነው ብዬ ማስበው እኔ ጊዜ ነው ታይም ጊዜን ነው አሁንም የጊዜ ጀግና ጊዜ ያገናኘናል። እኔ በፌዴሬሽን በማኔጀሪ በቀደመ አማካኝነት ከፌዴሬሽን ፕሬዚዳንቱ የተሰጠውን ቃለመጠይቅ አይቸዋለሁ። ለፌዴሬሽኑ በ2012 በፈረንጆች አቆጣጠር በዳላስ ከተማ ላይ ያለምንም ክፍያ በነጻ ያገለገልኩበት ሁኔታ አለ። ይህንን ሁለታ ሳይቆጠርልኝ ምንም እንዳልሰራው በዛ መልኩ አስተያየት ስለሰጠ ትንሽ ከፍቶኛል እውነት ለመናገር ሲጀመር አሁንም ደግሞ በሲያትል ከተማ ላይ ከአድናቂዎቼ ጋር እንድገናኝ በሩን መክፈትም የነበረበት ፌዴሬሽኑ ነው ብዬ አምናለሁኝ። እኔ ልክ እዛ እንደገባሁኝ አንድ መናገር ያለብህ ነገር ካለ የሚል ነገር እንግዳ ነገር ነው የሰማሁት። በመሰረቱ ያ ነገር ደግሞ ለእኔ እስጤ ስላልተዋጠልኝ ከመስራት እንድቆጠብ አድርጎኛል። በሌላ አነጋገር መድረክ ላይ እንዳልወጣ የተደረግኩበት ሁኔታ አለ ማለት ነው በፌዴሬሽን በኔ ከማንም ጋር ምንም አይነት ጉዳይ ምንም አይነት ጸብ የለኝም። አድማጭ ጎሳዬን እናቀርባለን ስላል ፌዴሬሽኑ መዝጊያ ምሽት ላይ አንተን ስም ስለተነሳ የራስ ባንድም እንደተነሳ ሁሉ ድና እስቲ ጎሳዬ ራሱ ይናገር ብለን ነው እንያቀረብንህ እስቲ ንገረን። የፌዴሬሽኑ አመራሮች አቶ ጌታቸውም ራሱ ምን አናገረህ? አንተ ምን አልክ? ከፌዴሬሽኑ ፕሬዚዳንት ጋር እኔ አልተነጋገርኩም። እኔ እንግዲህ ከአገሬም ስመጣ ጀምሮ ያው ከኪንግ ሶሎ ፕሮዳክሽን ጋር ነው የተገናኘሁት። እሱ ነው በመሀል እንግዲህ ከፌዴሬሽኑ ጋር ኮንታክት እያደረገ እኔ መድረክ ላይ ለአድናቂዎች ስራዬን እንዳቀርብ በዝግጅት ላይ ነበርኩት ማለት ነው። እና እንግዲህ ይህ ልጅ ሲነግረኝ ይቅርታ ጠይቅ በሚመስል አይነት መልኩ መድረክ ላይ ከመውጣት በፊት አንድ ነገር መናገር አለብህ አይነት የሚል መልእክት ነው ለእኔ ደረሰኝ። ይህም ደግሞ እሱ ልጁ በራሱ ያመጣው አይመስለኝም። ከዛ የሰማውን ነው ይዞት የመጣው። እኔ እንግዲህ ላልገባኝና ላላመንኩበት ላልተገለጸልኝ ነገር መድረክ ላይ ወጥቼ ይቅርታ ልጠይቅ የምችልበት አንዳች ምክንያት የለኝም ብዬ ነው የዘጋሁት። ከዛ በኋላ እንግዲህ መድረክ ላይ መውጣት እንደማልችልና መስራት እንደማልችል ተነገረኝ። መቼ የተነገረ? የዛኑ ቀን ቅዳሜ፣ በዚህ ሰዓት አቆጣጠር በእናንተ ሀገር ከሰዓት አስር ተኩል ገደማ ነው የተነገረኝ። እኔ እንግዲህ በዛ ሰዓት እንግዲህ ራሴን አዘገጃጅቼ ለሳውንድ ቼክ እየተዘጋጀው በነበርኩበት ሰዓት ላይ ነው ይህ ነገር የተነገረኝ። እንግዲያው ይህ ከሆነ አልኩት፣ ማንኛውም ነገር፣ ማናገር የምትፈልገው ነገር ካለ ከማኔጀሬ ከቀደመ ጋር ልትነጋገር ትችላለህ። የኔ ውሳኔ ግን ይሄ ነው። ምንም በማላቀው ነገር መድረክ ላይ ውጥቼ ከአድናቂዎች ጋር በፍቅር በሰላም በጥሩ ጨዋታ ከመገናኘት ውጪ ሌላ ልል የምችለው ነገር የለም ብዬ ነው የዘጋሁት። ማን ነበር? ባንድ ራስ ባንዶች ነበሩ። ራስ ባንድ ጋር የተገናገረች የተወያየችውስ ነገር አለ። በዚህ ጉዳይ ላይ ከራስ ባንዶች ጋር አዲስ አበባም እያለሁ ጀምሮ ስለ ስራው መጠናት እንዳለበት፣ ያው እነሱም በጥሩ ዲሲፕሊን እንደሚሰሩልኝ ተነጋግረን ነው። ምናልባት አስታውሱ እንደሆነ የዛሬ አመት ከምናምን በፊት ከእነሱ ጋር ቱር ነበረኝ። አንድ አራት መድረክ ኮንሰርት ሰርች አለውና ውጤታማም ነበረ፣ ቆንጆ ነበረ። ያንንም ተሞክሮ ግምት ውስጥ በመክተት ቆንጆ ጊዜ ይኖረናል ብለን ላሪፍ ስራ እንዲዘጋጁ ተነጋገርን። ስለ እኔ ስራ ነው የምንነጋገረው የነበረው። መድረክ ላይ እስከምንገናኝ ድረስ ያለው ሂደት ይሄ ነበር። እንግዲህ የተነሳውን ጥያቄ በተመለከተ መልስ ምን እንድሰጥ ነው የጋበዝን? ከዛ አለፍ ብለን ስለ ሙዚቃ፣ ስለመጪው ስራዎች፣ እንዲሁም አሁን ስላለው የሙዚቃ ሁኔታ መወያየት እንፈልጋለን። ዛሬ ምጥን ሰዓት ነው እናያለን። ከፌደሬሽኑ ጋር በተያያዘ የተነሳውን ነገር ከአንተ ለመስማት ነው። እውነት ነው አቶ ጌታቸው እንተ እንደጠቀስከው ጥያቄውም ሲቀርብልን ያለ አግባብ ጎሳ የስሙ ተነስቷል ስለተባለ ምንድን ነው ለማለት ነው ገልጠህልናል። ለራሴ እንግዲህ ይህ ነገር ከተፈጠረ ጊዜ ጀምሮ በእውነተኛነት እምነት አይሸጥም እና እምነታቸውን ባለመሸጥ ከጎን ቆመው ሲያበረታቱኝ ሲያጽናኑኝ አይዞ ይህ ቀን ያልፋል እግዚአብሔር ያክብርህ በጣም እንወዳሃለን እናከብረሃለን ላሉኝ አድናቂዎቼ በስልክ መልእክት ለሚደርሰኝ ሁሉ በዚህ አጋጣሚ ማመስገን እፈልጋለሁኝ እምነታቸውን ላልሸጡ ጋዜጠኞች ጦማሪያን በአጠቃላይ በእውነት እግዚአብሔር ያክብራችሁ ማለት እፈልጋለሁ ይህንን ነገር መናገር ምክንያቱም ይህንን ጉዳይ እኔ ብቻዬን አይደለም የታገልኩት አብረው ቆመው ከጎን የታገሉልኛ አሉ በቅጽል ስሙ ሚስተር ኬል አለው ቀደመን ጨምሮ በጣም አመሰግናለሁ አሉላ ጋሽ አዲስ ይህን እድል ስለሰጣችሁኝ ማመስገን እፈልጋለሁኝ በእውነት አንተም መተህ ስላብራራህልን በጣም እናመሰግናለን የወደፊት ቀጠሯችን እንደተጠበቀ ነው ሰፊ ውይይት አለን አዎ ስራውን እንግዲህ በጥሩ ሁኔታ እያገባደድኩ እንደመሆኔ መጠን ከአዲስ አበባ ከተመለስኩ በኋላ እንደገና ወደዚህ ይመጣል ኒውዮርክ ላይ የጀመርኩት አንድ ሁለት ስራዎች አሉ። እዛም በኒውዮርክ ከተማ ላይ ዲጄ መንጌ ታውቁታላችሁ። በእሱ አማካኝነት ከተለያዩ የውጭ ሀገር ሙዚቀኞች ጋር እየሰራሁኝ ነው። ሌላ ኤክስትራ ስራዎች ማለት ነው። እና ተመልሼ ማስተሩን ለመስራት እንደገና ወደዚህ ስለምመጣ እንገናኛለን። ከግሩም የሙዚቃ ስጦታዎች ጋር በትኩሱ መልሰን እናገኛለን። ሳይ ተስፋዬ እንኳን ደህና ቆያችሁ። በጣም አመሰግናለሁ። የአዲስ አበባ መስኮት ሊከፈት ነው። ገርበብ ብሏል። እንግዳችን ይታያል። ንጉሴ እንዴት ያመሸ? እንደምን አመሸ? እንደምን ሰነበት? ንጉሴ እንዴት አመሻችሁ? አሉላና አዲሱ ደህና ነኝ። መስኮቱ ገርበብ ብሎ ነበር። አሁን ደግሞ ወለል ብሎ ተከፍቷል። እስቲ በል እንግዲህ። በጣም አመሰግናለሁ። እንግዲህ ከፈቀዳችሁልኝ ልግባ። መልካም ጎራ በላ ደስ ይለኛል። ታላቁ የስፖርት ሰው ይድነቃቸው ተሰማ ካረፉ የፊታችን ቅዳሜ ነሐሴ አስራ ሶስት ቀን ሰላሳ ዓመት ይሞላል። የኚህም ሰው ታሪክ በተመለከተ ለየት ያለ ከዚህ በፊት በኢትዮጵያ ሬዲዮም የሌለ ድምፅ ፈልጌ አግኝቼ ስለሳቸው እንደ ማስታወሻ የምትሆን ነገር መስራት ፈልጊያለሁ ያለው፣ እዚህ ነገር ውስጥም የተለያዩ ሚዲያዎች በከፍተኛ ደረጃ ዝግጅት እያደረጉበት ነው። ቀደም እንድምል ብዬ ነው እንጂ በእለቱ ሊሄድ ይችል ነበር፣ ግን መቅደም አለበት። የሬዲዮ መጽሄት ፕሮግራም ልክ ነው። በሂደቱ ደግሞ አዲስ የሚገኙ ነገሮች ካሉ የልጃቸውን የታደለ የድነቃቸውንም ዝግጅቶች የእሳቸው ድረ ገጽ አለ፣ በጊዜው የሚገኝ ነገር ካለም ደግሞ ባይሆን ትመለስበታል። አለ አለ እንዳለ አውቃለሁ፣ እየተዘጋጁ እንደሆነ አውቃለሁ። የእኛ እንግዲህ እንደ ዜማ ይሆናልና፣ ጥሩ ነው። በጣም አሉላና አዲሱ የንጉሴ ፕሮግራም ሰዓታችን ሊያልቅ ነው። የሚያጓጓ ለየት ያለ ድምፅ ነው የያዘው። ሰሞኑን የራዲዮ መጽሔትን ሳንጠብቅ ንጉሴ እንዳለው በዋዜማው እናሰማለን። አድማጮች ሰዓት ስላለቀ ይቅርታ እንጠይቃለን። የንጉሴን ግሩም ዝግጅት ጠብቁ። አሁን ለማጠቃለያ ለስንብት የሚሆነን ዜማ አሰምተን እንወጣለን። የአሜሪካ ድምፅ ራዲዮ አማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19 እና 22 ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ፕሮግራሙን ቀነባበረልን ንጉሡ ታምሬ፣ የራዲዮ መጽሔት አዘጋጅና አቅራቢዎች ደግሞ አዲሱ አበበና አሉላ ከበደ በዚሁ እንሰናበታለን። ሰላም ደህና ደሩ This